የኢትዮጵያ የሕዝብ ተወካዮች ምክር ቤት ለ2009 ዓ.ም ዛሬ ካጸደቀው 274.3 ቢሊዮን ብር በጀት ለካፒታል ወጪ 105.7 ቢሊዮን ብር ለክልሎች የሚሰጥ ድጋፍ 87.8 ቢሊዮን ብር ለመደበኛ ወጪ 68.8 ቢሊዮን ብር እንዲሁም 12 ቢሊዮን ብር ለሌሎች ልማት ማስፈጸሚያ መመደቡ የመንግሥት መገናኛ ብዙሃን እየዘገቡ ይገኛሉ። ባለፈው ዓመት ከተመደበው 233.3 ቢሊዮን ብር የዚህ ዓመት በጀት በ41 ቢሊዮን ብር ብር መጨመሩ ምን ተጽዕኖ ይኖረው ይሁን? የኢኮኖሚ ባለሙያ አቶ ጌታቸው ተከለ ማርያም እንዲህ ያብራራሉ። ጭማሪውን ግን ዝም ብለን እንዳለ በቀጥታ ልንወስደው የማንችለው ለምንድን ነው? አምና የነበሩት የእቃዎችና የአገልግሎቶች ዋጋ የእቃዎችና የአገልግሎቶች ዋጋ ከዚህ ዓመት ወይንም ደግሞ ባለፈው ዓመት በማዕከላዊ ደረጃ ከነበረው የእቃዎችና የሰርቪሶች ዋጋ አንጻር ስትመለከተው በዚህ ዓመት የሚኖረው ጭማሪ ስለሚኖር፣ ይሄ አጠቃላይ የተጨመረውን ጭማሪ ቀጥተኛ ጭማሪ ነው ብለን ልንወስደው አንችልም። የተወሰነው በዋጋው ልዩነት የሚበላ የሚበላና ውስጥ የሚቀር ነው የሚሆነው። ግን በተወሰነ መልኩም አሁን ያለውን የዋጋ ውድነት ይቀጥላል ብለን ብናስብ እንኳን ከጭማሪው ውስጥ ወደ ሰባት ነጥብ አምስት ፐርሰንት የሚሆነው በዋጋ ልዩነት የሚበላ ነው የሚሆነው። እንግዲህ ከዛ ውጭ ያለው ወደ ዘጠና ሁለት ነጥብ አምስት ፐርሰንቱ ጭማሪ ነው እንግዲህ እውነተኛ ጭማሪ የሚባሉ ለአንድ ሀገር የተረጋጋ ኢኮኖሚ ጠንካራ የብሔራዊ ቁጠባ ወሳኝ መሆኑን እና ከሀገር ውስጥ ግብርም ሆነ ግብር ካልሆኑ ምንጮች ከሚገኙ ገቢዎች በጀቱን መበጀት መቻልም አስፈላጊ ነው ሲሉ ባለሙያዎች ያስረዳሉ። በኢትዮጵያ ይህ ተግባራዊ የሆነ ነው ወይ ስል አቶ ጌታቸውን ጠይቄያቸው ነበር። እንግዲህ ቁጠባ ስንል በግለሰብ ደረጃ የሚቆጠባለ መንግስት የሚያደርገው ነገር አለ፣ ከፕራይቬት ሴክተሩ ይመጣል። ይሄን ደምረን በአጠቃላይ ኢኮኖሚያዊ ቁጠባ እንለዋለን። ይሄንን ኢኮኖሚያዊ ቁጠባ ወደ ሀያ ሶስት አራት ፐርሰንት እንኳን አድርገን ብናስበው አሁን ባለበት ሁኔታ በጣም ዝቅተኛ ነው ዓመታዊ በጀቱን ከቨር ለማድረግ ። ስለዚህ ያለው አማራጭ የውጭ ቁጠባዎችን መጠቀም ነው። የውጭ ቁጠባ እንግዲህ አንድም በፎሪን ዳይሬክት ኢንቨስትመንት መልኩ ሊመጣ የሚችልበት አጋጣሚ ይኖራል። ከዛ ውጭ እንግዲህ መንግስት እና የግል ዘርፉ በብድር ከሚያገኛቸው ነገሮች የሚመጣ ነው። እና ኦፍኮርስ አንድ ማይከር ሀቅ አለ። በጊዜ ወደ ጊዜ ኢትዮጵያ ታክስና ታክስ ካልሆኑ የገቢ አይነቶች የምታገኘው የገንዘብ መጠን በጣም እየጨመረ እየመጣ ነው። ባለፈው አመት ከተመደበው ሁለት መቶ ሰላሳ ሶስት ነጥብ ሶስት ቢሊዮን ብር አስራ ስድስት በመቶ በውጭ ብድር፣ እንዲሁም ከቀሪው አብዛኛው ከሀገር ውስጥ ምንጮች እንደሚሸፈን ተዘግቦ ነበር። አቶ ጌታቸው አገሪቱ ከውጭም ሆነ ከሀገር ውስጥ የምትበደረው ገንዘብ እየጨመረ መሆኑን ጠቅሶ መንግስት ከሀገር ውስጥ በተለይም ከብሔራዊ ባንክ የሚበደር ከሆነ ገንዘብ አትሞ ወደ ገበያው ስለሚያስገባ የዋጋ ግሽበቱ ላይ አሉታዊ ተጽዕኖ ሊኖረው እንደሚችል ይናገራሉ። ለመሆኑ አገሪቱ ከውጭ የምትበደረው ገንዘብ የመክፈል አቅሟ ምን ያህል ነው? ይህስ በመጪው ትውልድ ላይ የሚያሳድረው ጫና አይኖርም ወይ? የብድር መጠኑ ወደ 52 ፐርሰንት ነው። ይህ ብድር እንግዲህ አንድም በውጭ ምንዛሬ የምንበደረው ብድር ነው በአብዛኛው፣ ሁለትም የራሱ የሆነ የወለድ ምጣኔ ይኖረዋል። ምንም እንኳን የወለድ ምጣኔዎቹ የተለያዩ ቢሆን በማክሮ ኢኮኖሚው ላይ በቀጣይ ይህንን ትኩረት አድርጎ ግልጽ የሆነ ይህንን ብድር የማስተዳደሪያ ፖሊሲ ወጥቶ እሱን መተግበር ካልተቻለ በስተቀር የራሱ የሆነ ተጽዕኖ መኖሩ አይቀርም። ተስፋ የሚያስደርግ ነገር ካለ በዚህ አንጻር ኢትዮጵያ የምትበደራቸውን ብድሮች በብዛት የምታውላቸው ለመሰረተ ልማት እንቅስቃሴዎች። መሰረተ ልማት እንቅስቃሴዎች ደግሞ በኢኮኖሚ ውስጥ ያላቸው የሪተርን መጠን ከፍ ያለ፣ ስለዚህ ወደሚቀጥለው ትውልድ ያን ያክል ጫና ይዞ የመተላለፍ እድሉ አንድም ትክክለኛ ግልጽ የሆነ ፖሊሲ መቀመጥ ከቻለ ሁለትም አሁን ያልኩት መሰረተ ልማት ላይ የሚደረገውን ኢንቨስትመንት በጥራትና በጊዜ አንጻር መቆጣጠር የሚቻል ከሆነ ብድሩ ወደሚቀጥለው ትውልድ ተላልፎ ጫና እንዳይሆን ማድረግ የሚቻልበት ሁኔታ አለ። በዶይቼ ቬለ ድረገጽ ላይ ይህን ጉዳይ በተመለከተ ከተሰጡት አስተያየቶች ውስጥ አገሪቱ የተመደበውን በጀት በስነ ስርዓት ከተጠቀመች ኢኮኖሚው እንደሚያረጋጋ እና ለካፒታል ወጪዎች ከአገር ውስጥ ብትበደር የውጭ ዕዳም ሆነ የዋጋ ግሽበቱን ለመቀነስ አስተዋጽኦ እንዳለው የጠቆሙት ይገኙበታል።